የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። ገንዘብ ውሻ ቢሆን ከጌታው በስተቀር ካሳዳጊው ሌላ የማያውቁት ሁሉ ድርስ ሲሉበት ዘሎ የሚባላ አንድ ቀን ራሱን ቁራጭ ስጋቢጤ ያልጣለለት ሁሉ ናበጀ ለያዝ ና ልውሰድህ ቤቴ ሲለው ቢያራውጠው በሚጮህ አመሉ ምኞቴ የሆነ እንጂ ገንዘብ ውሻ ቢሆን በአድ ሲመጣበት ሱል ዘርዛራ ጥርሱን እየሰነዘረ ዞርበል ያለ ግብርህ አልኩኝ እያለ ቢልከው እያስደነበረ ሁሉም የየግሉን ጥሩና ጠብቆ የሌጡን ጠንቶ ያሳድግ ነበረ። መልክአ ይሁዳ ይላል ርዕሱ። የክህደት ምሳሌ ሆኖ የሚጠራ ገብቶ የተሰለፈ ከዋር ያተራ አገለገለ እንጂ ይሁዳ ምን ሰራ? የተጻፈለትን ተክቶ የፈጸመ አሳልፎ ሊሰጥ ጌታውን የሳመ በአገልግሎት እሱን ከቶስ ማን ቀደመ? እያልኩኝ ከውስጥ የከራሴ ሳውራ ቤተስኪያን ቆሞለት ስሙን ባይጠራ በዚህ እልፍ ዘመን እልፎችን ያፈራ አገልጋይ ነው ባለብዙ ጭፍራ። እስቲ ልጠይቅሽ አድሚት አገሬ መምካዬ ክብሬ የእኔነት መግለጫ ክብርና ኩራቴ የመኖሬ ትርጉም ፍቺ የህይወቴ ማረፊያ ጎጆዌ ስደክም ጉልበቴ እስቲ ልጠይቅሽ ምትክ ለልጆችሽ ለአንቺ በደከሙ ለአንቺ በሞቱልሽ እነማንን ተካሽ እነማንን ማንን ወለድሽ በደጋነት ዕድሜ ገና በጨቅላነት አንቺ ልእምንና በለውን በተሰዉት በነዛ ጉብሎች በነዛ ሰማዕት ወጣት ልጆችሽ እነማንን ተካሽ፣ እነማንን ወለድሽ፣ አገሬ ንገሪኝ እስቲ ልጠይቅሽ። የግጥም ጉባኤ ከራዲዮ መጽሔት። ገጣሚያን እንግዶቻችን የግጥም ደንበኝነታቸው የጎላ ነው ለዛ ካላቸው ግጥሞችና ወጎቻቸው ጋር ከፈረንሳይ ከብራስልስና ከባህር ዳር ከአዲስ አበባ ከኢትዮጵያ በስልኩ መስመር ከችላሉ ዛሬ ዕለቱ በክርስትና እምነት ተከታዮች ዘንድ የደመራ በዓል የተከበረበት ነው። በዓሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በበዓሉ ዙሪያ የተሰናዳ ዝግጅት ከአዲስ አበባ ደርሶናል። ዕለቱን በታሪክ ውስጥ የሚፈትሽ ተከታታይ ቅንብርና እክልና በሳምንቱ ምርጥ ምርጥ ዜማዎች አጅበን ለእሁድ መስከረም 16 2008 ዓ ም ለአንድ ሰዓት የራዲዮ መጽሔት ቆይታ ከሰላሳ አራት ዓመታት አገልግሎት በኋላ ዛሬ የመጨረሻው በሆነው የራዲዮ ቅንብሩ ቴሊላይምባክ ባክ ፕሮግራሙን እየመራልን ልባዊና የአክብሮት ሰላምታችን እናቀርባለን። ጤና ስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የፕሮግራሙ አዘጋጅና አቅራቢ ሆኔ አዲሱ አበበና እኔም አሉላ ከበደነን። እሁድ ከሆነ እለቱ የራዲዮ መጽሔት ነው። ሰዓቱ አንዱም ቢዘል በሳምንቱ ከሁሉም በፊት የሰዓቱ የዓለም ዜና ይቀድማል። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ በኢትዮጵያ ሰዓት አቆጣጠር ዛሬ ከምሽቱ አምስት ሰዓት ጀምሮ በፔንሲልቬንያ ዋና ከተማ በፊላዴልፊያ ግዙፍ የጸሎት ስርዓት ይመራሉ። አቡኑ ዛሬ ከቀትር በፊትም በኩራን ፍሮምሆልድ ተገኝተው የህግ ታራሚዎችን ጎብኝተዋል፣ አነጋግረዋል፣ አበረታተዋል። የእስር ቤት ሕይወት፣ ታራሚዎች መስተካከል እንዲችሉ ወደ ህብረተሰቡ ተመልሰውም ለመቀላቀል የሚዘጋጁበት ጊዜ መሆን አለበት ብለዋል። ቀደም ሲልም አቡኑ እዚያው ፊላዴልፊያ ውስጥ በካቶሊክ ካህናት የጾታ ወይም የወሲብ ጥቃት ተፈጽሞባቸዋል የተባሉ ተጎጂዎችን ለግማሽ ሰዓት ያህል አነጋግረዋል። ካነጋገሯቸው መካከል ሦስት ሴቶችና ሁለት ወንዶች ይገኙባቸዋል። ከዚያም በቅዱስ ቻርልስ ቦሮሚዮ መካነ ትምህርት ተገኝተው ስለዚሁ ጉዳይ ከካህናቱ ጋር ተወያይተዋል። ይህ ጉዳይ ዘወትር በአእምሮዬ ይኖራል፣ አጥፊዎች እንዲጠየቁ አደርጋለሁ ብለዋል። አቡኑ በተጨማሪም ከኪዩባ ያመጡትን የኪዳን ምህረት ምስል ፊላዴልፊያ ለሚኖሩ የኪዩባ ማኅበረሰብ አስረክበዋል። አቡነ ፍራንሲስ በትላንትናው ምሽት የዓለም የቤተሰቦች ፌስቲቫል ላይ ተገኝተው ቤተሰብ እንዲጠናከር፣ ፍቅር ሁልጊዜ እንዲያሸንፍ፣ ለሕፃናትና አረጋውያን ጥበቃ እንዲደረግ አሳስበዋል። አሪታ ፍራንክሊንና አንድሪያ ቦቼሊን የመሳሰሉ ታላላቅ የጥበብ ሰዎች በሥነ ሥርዓቱ ላይ ለአቡኑና ለተሰበሰበው ሕዝብ ዝማሬ አሰምተዋል ሲል በስፍራው የተገኘው ባልደረባችን ሰለሞን አባተ ዘግቧል። ወደ ግሪክ ሌሮስ ደሴት ያመራ የነበረ ጀልባ ከቱርክ የባሕር ጠረፍ ባሻገር ሰጥሞ 17 የሶሪያ ፍልሰተኞች ሞተዋል። ሌሎች ሀያ መከላከያ ጃኬት የለበሱ ስደተኞች ግን ተርፈዋል ተብሏል። የቱርክ ጠረፍ ጠባቂዎች የሟቾችን አስከሬን ያወጡ ሲሆን በሕይወት የተረፉትንም የሕክምና እርዳታ እንዲያገኙ አድርገዋል። በቱርክ የዶጋን ዜና አገልግሎት ዘገባ መሠረት ዛሬ ጀልባው የሰጠመው ከጠረፉ ከተነሳ ጥቂት ጊዜ በኋላ ነው። ቡርኪና ፋሶ ሀገሪቱ ውስጥ በቅርቡ ተካሂዶ የከሸፈውን የመንግስት ግልበጣ ሴራ መሪዎችን የባንክ አካውንት እንዳይንቀሳቀስ አዛለች። አቃቢያነ ሕጉ ይህን እርምጃ የወሰዱት የሴራውን መሪ ጀኔራል ግልበርት ደንደረንና ሌሎች 13 ግለሰቦች እንዲሁም የቀድሞውን ፕሬዚደንት ብሌስ ኮምፓወሬን ከሥልጣን ለማውረድ እጃቸው ያለበትን ሦስት የፖለቲካ ፓርቲዎች ለመቅጣት ነው ተብሏል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያ የተመራው የሄሊኮፕተሮች ጥቃት የመን ውስጥ 25 ሲቪሎችን አብዛኞቹ ሴቶችና ሕፃናት መግደሉን ነዋሪዎችና የሕክምና ባለሙያዎች አስታውቀዋል። ጥቃቱ ዛሬ የተካሄደው ሰሜን ምዕራብ ውስጥ በሚገኝ አንድ መንደር ላይ ነው። ሮይተርስ የዜና ወኪል አንድ ራሱን ሀሊድ ሲል ያስታወቀ ነዋሪ ጠቅሶ ሄሊኮፕተሮቹ እያሳደዱ በጥይት የቆሏቸው ሰዎች ቤታቸውን ለቀው ሲሸሹ የነበሩ በመሆናቸው ያለ ምክንያት ፍጅት ተካሂዷል ማለቱን ገልጿል። ፈረንሳይ ዛሬ በሶሪያ የእስላማዊ መንግስት ነኝ በሚለው ነውጠኛ ቡድን ላይ የመጀመሪያውን የአየር ድብደባ ማካሄዷን አስታወቀች። ኢላማ ያደረገችውም ላለፉት ሁለት ሳምንታት የአየር ቅኝት ስታደርግባቸው የቆዩ አካባቢዎችን ነው። ጥቃቱ በትክክል የተካሄዱባቸው ስፍራዎች ዝርዝር እስካሁን አልተገለጸም። ጠቅላይ ሚኒስትሩ ማኑኤል ቫልስ ግን ፓሪስ ይህን እርምጃ የወሰደችው በራሷ ላይ ጥቃት ለማካሄድ የሚሰለጥኑበት ቦታ ላይ በመሆኑ ራሷን ለመከላከል ስትል ነው ብለዋል። በመጨረሻም የምስራቅ አፍጋኒስታን ባለሥልጣናት ዛሬ ጎህ ሲቀድ በተቀነባበረ መልክ ቁልፍ በሆኑ የጸጥታ ጥበቃ ኬላዎች ላይ ጥቃት የከፈቱ በመቶዎች የተቆጠሩ የእስላማዊ መንግሥት ነኝ የሚለው ቡድን ተዋጊዎችን ጥቃት መክተናል ይላሉ። ውጊያው ተጠናክሮ የታየው አፍጋኒስታን ከፓኪስታን ጋር በምትዋሰንበት አካባቢ ሲሆን በግጭቱ 35 የነውጠኛው ቡድን ተዋጊዎችና ሁለት የአፍጋኒስታን ወታደሮች ተገድለዋል ተብሏል። የናንጋራ ወራጃ ዋና አስተዳዳሪ ሐጂ ሃሊብ ሙጃሂድ ለአሜሪካ ድምፅ እንደተናገሩት ከባዱን ጦር መሳሪያ የታጠቁት ነውጠኞች አብዛኞቹ የፓኪስታን ዜጎች ናቸው። ዜናው አበቃ። ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የተዘጋጀ የሚቀርበው የራዲዮ መጽሔት ፕሮግራማችን ነው። እሁድ መስከረም 16 2008 ዓ ም ዛሬ ዕለቱ በክርስትና እምነት ተከታዩ ዘንድ የደመራ በዓል የተከበረበት ነው። በዓሉን ለምታከብሩ የእምነቱ ተከታይ አድማጮቻችን በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በበዓሉ ዙሪያ የተሰናዳ ቅንብር ከአዲስ አበባ ደርሶናል። ቆየት ብሎ ይቀርባል። በራዲዮ መ የመጽሔት ወግ መሠረት ታዲያ አሁን ሰዓቱ የሳምንቱ ምርጥ ግጥም። ገንዘብ ውሻ ቢሆን ከጌታው በስተቀር ካሳዳጊው ሌላ የማያውቁት ሁሉ ድርስ ሲሉበት ዘሎ የሚባላ አንድ ቀን ራቱን ቁራጭ ስጋ ቢጤ ያልጣላለት ሁሉ ናበጀ ለያዝህ ናልውሰድህ ቤቴ ሲለው ቢያራውጠው በሚጮህ አመሉ ምኞቴ የሆነ እንጂ ገንዘብ ውሻ ቢሆን ባዕድ ሲመጣበት ሹል ዘርዛራ ጥርሱን እየሰነዘረ ዞርበል ያለ ግብርህ እ ው አልኩኝ እያለ ቢልከው እያስደነበረ ሁሉም የየግሉን ጥሮና ጠብቆ የሌሎን ጠልቶ ያሳድግ ነበረ። ምኞቴ የሆነ እንጂ ገንዘብ ውሻ ቢሆን ገንዘብ ባለበት ቤት በበሩ ለማለፍ ፈርቶ ተጠንቅቆ ዳናውን አጥፍቶ ሲሄድ ወደ ስራው ሲገባ ከቤቱ ይመላለስ ነበር። ጥላውን ጠብቆ ወይም እንደ ጓዱ የግል ውሻ ቢያምረው በአስደንብር ጮኸቷ ከሚዋረድ ሰርቆ የውሻው ባለቤት ውሻው ስትወልድለት ውላጇን ላሳድግ ብሎ በወሰደ ጌታዋን ጠይቆ ምኞቴ የሆነ እንጂ ገንዘብ ስለት ቢሆን ልክ እንደ ዘመኑ የሰው ደም ነክቶታል፣ ሰው ተጠቅሞበታል እንደሚሉት ጣጣ የራሱን ገዛዝቶ የሌላውን ፈርቶ የእሱንም ጠብቆ አትንኩኝ አልነካም እየተባባለ ራሱን ባወጣ ገንዘብ ውሻ ቢሆንም። ከምሽቱ የራዲዮ መጽሔት የግጥም ጉባኤ እንግዶቻችን አንዱ ታረቀኝ ዝይን ነው። የሳምንቱን ምርጥ ግጥም በማስቀደም የዛሬ እሁድ መስከረም 16 2008 ዓ ም ዝግጅታችንን ጀምረናል። እናም የመክፈቻውን ስልት እናስከተል። yes ጎሳኤ ተስፋዬን የግድ ሰው ነበር እየሰማ ነው። ጎሳኤ እናመሰግናለን። የዓመቱ መጀመሪያ የራዲዮ መጽሔት የግጥም ጉባኤ ሦስት ገጣሚያንን አሳትፏል። በመግቢያችን እንደጠቆም ነው ከፈረንሳይ ከብራስልስና ከአዲስ አበባ ለዛ ያላቸው ግጥሞችና ወጎች ከገጣሚያን እንግዶቻችን ጋር በሚኖረን ቆይታ እንከሞክማለን አስራደው ከፈረንሳይ ታረቀኝ ዜን ከአዲስ አበባ መስመር ላይ ያላችሁ ሶስተኛው እንግዳችን ያሬድ በላይነህ ነው። በስራ ሰዓት ያለመገጣጠም ሳቢያ ያሬድ ለብቻው ነው ያወያየሁት። ቆየት ብዬ አስከትላለሁ። ግጥሞቻችሁን ለራዲዮ መጽሔት በማቀበል የምትታወቁ ናችሁ። በዚህ የዓመቱ መጀመሪያ የግጥም ጉባኤ የሚል ስያሜ በሰጠነው ሶስት ገጣሚዎች ባገናኘንበት መድረክ ላይ ሁለታችሁን እርስ በርስ እናስተዋወቅ አስራደው ከአዲስ አበባ ታረቀኝ ዜና አለ እንዲሁ ደግሞ ታረቀኝ ከፈረንሳይ አስራደው አለ ሰላም መባባል ይቻላል እሺ ታረቀኝ እንደምን ነህ ደህና ነው የኔ ወንድም እና ግጥሞችን ያው አንተ ካለበት ሁኔታ ራቅ ባለ ሁኔታ ስለሆነ ያለሁት ለአንተ እድሉ መስጠት እወዳለሁ። እንደምን አለህ አስራደው? ያለህበት ከፈረንሳይ መሰለኝ። አሁን አሉላን ነው እየሰማሁት ያለሁት በደንብ ደህና ነህ ወይ? እንዴት ነህ? የጥበቡ ዘርፍ እንግዲህ ብዙ ሰዎችን ያገናኛል። እኔም እንደዚሁ ከዚህ ስሜት ጋር ያሉ ሰዎችን ማግኘቴ፣ ዛሬ አንተን ማግኘቴ ያው እና አሉላ ናቸው ያገናኙኝ። በጣም ደስ ብሎኛል። በዚህ መንገድ እንደምንገናኝ ተስፋ አለኝ። ው እንግዲህ ለአሉላና ለአዲሱ ምስጋና እያቀረብን በዚህ በስነ ጽሁፍ መልክ ብዙ የሚሰራባቸው ጉዳዮች ስላሉ ከውጭ ያለነውም ከአገር ቤትም ያለነው ወገኖች አማርኛን ሳናበሳጭ፣ በተሻለ መጠን በውጪ ላሉት በተለይ ወገኖቻችን እሚገባ እንዲሰሙትና እንዲረዱት በማድረግ አሉላና አዲሱ የሚፈጥሩት መድረክ በእጅግ በእጅግ የሚመሰገን በመሆኑ በዛ ላይ ለመሳተፍ እድል ካለን መካከሎች እንግዲህ አንተም እኔም ሌሎች ከብራሴልስም የተጠቀሰው ወንድማ ያሬድ በላይ ነው። ያሬድ አዎ። እና በተቻለ መጠን ሳይማር ላስተማረን ወገናችን የምንከፍለው እዳ ስላለብን ያንን እዳ በመጠኑ ብናካፍል ትንሽ ህክሙ የሚቀለን ይመስለኛል። አመሰግናለሁ። ለትውውቁ ያህል እነዚህም መንደርደሪያዎች ካደረግን እርስ በርስ ከተዋወቃችሁ፣ ቋንቋችሁ ስነ ግጥም አማርኛን ሳናበሳጭ ብሏል አስራዳው አመሰግናለሁ። አጥብቀን በፕሮግራሞቻችን እንደምናደርገው የራስ ባህልና ቋንቋ የሚገባውን ከብሬታ መስጠት የቻለ ማህበረሰብ ለማደግም ትልቅ ለመሆንም መንገዱ ነው፣ የራስን ማሳነስ አይደለም በሚለው እምነት ብዙ ጊዜ ገፋ አድርገን እንግዶቻችንን ሁሉ ጨክነን እንጠይቃለን። ከሀገር ውጭ ሲኖሩ ባሉበት ባህል ያለ ቋንቋ ሲቀማቸው የሚተካ ምናልባት በተመሳሳይ ሊገልጽ የሚችል የሚመስለንን አነጋገር ገፋ አድርገን እንሄዳለን። አውቀን ስንሳሳትም እንዲሁ እንጠይቃለን። በርከት ያሉ ግጥሞች ልካችሁልናል። ከቅርቡ እንኳን ብንመለከት በአስራዳው በኩል ጤፍ እንኳን በአቅሟ በቀደመ ፕሮግራማችን ቀርባለች የመጨረሻ ደወል ቆሜ ነው የምሞተው አትሰቀል ይቅር ለየት ያለ ስሜት የሚሰጡ ግጥሞችህን በተከታታይ አድርሰህናል ለረጅም ጊዜ የፕሮግራማችን ተሳታፊ ነህ በዚህ ፕሮግራም እንደ አዲስ በመሳተፍ ላይ የምትገኘው ታረቀኝ ዘይን ደግሞ ቤት ስራ አለችኝ የአንገት በላይ ገመድ የቴዎድሮስ ጥይት የዝናብ አስተምህሮ ምኞቴ የሆነ እንጂ ቁጥራቸው የበዛ ግጥሞችን ያከታተልክ ስትተኩስ ቆይተሃል እስኪ ለዛ ባላቸው ግጥሞቻችሁን ጀምር። ከአዲስ አበባ ያለውን ላስቀድም ታርቀኝ ከላኳቸው ውስጥ የዝናብ አስተምህሮ የሚል አጠገቤም ስላለ እሱም ባነብል ይሻለኛል። መልካም ቀጥል። የዝናብ አስተምህሮ እንግዲህ ያው ከአባይ ጋር በማገናኘት የተጻፈ ግጥም ነው። አጋጣሚ ግጥሙ በፎቶ የተደገፈ ነው። የግብጽ ሱዳንና የእኛ መንግስት በአባይ ጉዳይ በቅርቡ በሁለት ሰባት ዓመተ ምህረት የጋራ ስምምነት የፈጠሩበት ሁኔታ ነበር። እና ያ ፎቶግራፍ ነው። ከበላዩ ያለ መጽሐፉም በፎቶ የተደገፈ ነው ዘንድሮ ያስመረኩት። መልካም። እሺ። የዝናብ አስተምኖ ነው ዝናብ ከላይ ደማምኖ ከህዋው ወለል ተንጓሎ ሳይንስ እንዳለን መላምስ መቀዝቅዝ አቅሙን አስጥሎ ከአንዳች ማረፊያው አምኖ ላጠራቀመው ሰማዩ የጸጋ ስሙን ለሰጠው ጠብ እንኳን ሳይተው ለላዩ አመል ብሎበት ቁልቁለት በፍ መለኛ ተገፍቶ ምድርን ያጠግባል ከታች ቤት የመና ጠሉን ረጭቶ የላዩን መፍለቂያ ጓዳ ሰገነት ቤቱን ረስቶ። አባይም በዝናብ ቀንቶ ቁልቁለት ግብሩን ጀመረ የላዩን እትብቱን ሸሽቶ ከታች ቤት ሂዷ ዘመረ። ውሃ ሕይወት ውሃ ብርሃን መሆኑን በተግባር ወርዶ አበሰረ። ነገር ግን የምድር ዓለም ሰው የሚስማማበት እውነታ በዝናብ ተኳርፎ ያውቅም የግሌ ብሎ አቤቱታ ያረፈበት ሁሉ ጠሉ ነው ከላይ የመጣ ጠብታ። እናም የአባይ ቤተሰብ የላይ የታችሁ ተጋሪ የላዩ ምንጩ ለላዩ ድርሻው በፊናው ለታችሁም ጧሪ መሆኑን እንደ ምሳሌ እንዳስተምህሮ ቢመርጡት አባይን እስከ ዘላለም በፍቅር አብረው በጠጡት ይላል። አሉላ አመሰግናለሁ። ወደ አስራዳው ከመሄዴ በፊት ግጥሞቻችሁ የተለያየ ሀሳብ ላይ የተለያየ ጭብጥ ላይ የተጻፉ እንደመሆናቸው በጣም አጭሯን ለአድማጮች ላስታውስ። ቤት ስራ አለችኝ የሚለውን ስለ ህይወት ስለ ፍቅር የተጻፈች የምትመስል ግጥምህን በመጠኑ ላስታውስና ወደ አስራዳው ሄዳለሁ። ሳጋ ያልነካካው ምስማር ያልወጋጋው እድሳት የማይል ነፋስ ያላሰጋው በፈጣሪ ጭቃ አእምሮ የተቦካ መቼም የማይቆሽሽ ጉድፍ የማይነካ ልብን ያህል እልፍኝ ያምኜ ሰጥቻት፣ እሷም ማምና ገብታ፣ አወይ ባለቤቴ ፈራሽ ቤት አማራት። ቤት ቤት ሲባል ሰምታ እንኳን የእሷው ሐሳብ፣ እንጨትና ድንጋይ ጭቃና ማገሩ እኔም ቤት ነው ያልኩት፣ ልብ መታመኛው አይቀር መሸርሸሩ። ቤትማ ቤትማ የዘላለም ጎጆ እላይ ነበረልን ለእኔና ለሚስቴ፣ አብሮን እንዲጠራን ማን በነገርልን። ይላል በጥቂት ስንኞች ሕይወትን የመጋራት ገጽታ የጻፍ ግባት ናት። የተለያየ ጭብጦች ላይ እንደምጽፉ ለማመላከት ያህል ነው። አስራደው ያንተንና አስከትል እስቲ ልጠይቅሽ፣ አድምጭኛ። ሀገሬ መምቴ፣ ክብሬ፣ የንነት መግለጫ ክብርና ኩራቴ፣ የመኖሬ ትርጉም ፍቺዬ፣ ሕይወቴ፣ ማረፊያ ጎጆዌ፣ ስደክም ጉልበቴ። እስቲ ልጠይቅሽ ምትክለ ልጆችሽ ላንቺ በደከመው ላንቺ በሞቱልሽ፣ እነ ማንን ተካሽ? እነ ማንን ወለድሽ? በለጋነት እድሜ ገና በጨቅላነት ላንቺ ልእምና በለውን በተሰዉት፣ በነዛ ጉብሎች በነዛ ሰማዕት ወጣት ልጆችሽ እነ ማንን ተካሽ? እነ ማንን ወለድሽ? አገሬ ንገሪኝ እስቲ ልጠይቅሽ፣ ከራሳቸው ሕይወት ላንቺ የሚያደሉ ላንቺ የታመሙ ላንቺ የቆሰሉ ላንቺ ዘብ በመቆም ላንቺ ተሰውተው ተቃጥለው ላለፉ በፍቅርሽ ጣፍ ሆነው ለክብርሽ እንደ ሰም ለተነኑ ለተመኑ ቀልጠው በእነዚያ ልጆችሽ እነ ማንም ተካሽ? አገሬ ኢትዮጵያ እስቲ ልጠይቅሽ፣ ጀግና ደራሲውን፣ መሐንዲስ ሐኪሙን፣ ቆፍጣና ወታደር ድንበር ጠባቂውን ነጋዴ፣ ገበሬ፣ ተማሪ፣ አስተማሪ፣ ሰዓሊ፣ ተዋናይ፣ ምሁር፣ የአገር መሪ፣ ዳኛ፣ ዲፕሎማት፣ መሪ የሃይማኖት፣ ሁሉን አሰናብተሽ፣ ኧረ ለመሆኑ እነ ማንን ወለድሽ? እነ ማንን ተካሽ? አገሬ ንገረኝ፣ እስቲ ልጠይቅሽ። መካሪ፣ ዘካሪ፣ ምሁር፣ አስተማሪ፣ ጀግና ወጥቷ ዳሪ፣ ድንበር አስከባሪ ታሪክን ጠባቂ በሳል አገር መሪ ቁም ነገር ከሰሩ ጥቂት ሳታስቀሪ፣ ሁሉንም ሸኝተሽ ሁሉን አሰናብተሽ፣ እነማንን ወለድሽ እነማንን ተካሽ? አገሬ ኢትዮጵያ እስቲ ልጠይቅሽ። እና ይቺ ግጥም ለሀገራቸው ቁም ነገር ሰውተው ላለፉ ኢትዮጵያውያን በሙሉ መታሰቢያ የተቋጠረች ናት። አመሰግናለሁ አስራደው። መልካም ወደ ውይይቱ እንመለስ። ቀደም እንደገለጽኩት የቅርቧን ጤፍ እንኳን ባቅሟን ከዚያ በፊት የመጨረሻው ደወልን የመሳሰሉ በርካታ ግጥሞች ትልካለ። በተለይ ደግሞ የማህበረሰብን ጉዳት ርዛትን ማህበረሰብ ላይ የሚደርስ ችግርና ሰቆቃ የሚያሳስበው ሰው የሚያነሳቸውን ጭብጦች አጉልተ ትጽፋለ። አትሰቀል ይቅርን ለአድማጮች መንፈሱን ከምናጋራበት ስራዎቻችሁን ከምናሳይበት አንዱ ላደርግ በሬዲዮ ፕሮግራማችን ላይ ያቅርበነዋል። ለማስታወስ ያህል አትሰቀል ይቅር ይላል ርዕሱ በገባበት ቃሉ አባትህ ለእኛ አባት አንተ ለእኛ ሞተህ ልንድን ከኃጢአት እኛን አድናለሁ ብለህ ከመከራ መስቀል ተሸክመህ አትውጣ ተራራ። በጨካኞች ጅራፍ አይገረፍ ጀርባህ፣ ምስማር አይቸንከር በእጅና በእግሮችህ፣ በጦር አይወጋ አይበሳ ጎንህ፣ አትጠጣ ፍጹም የሐሞት መራራ። አድናለሁ ብለህ እኛን ከመከራ መከራህ አይብዛ መከራችን ላይቀር ቀር ተንግላተ አትሙት አትሰቀል ይቅር እያል ክትንደረደራለህ። አስራ አስራደው ጠንከር ያሉ ሀሳቦችን መንፈሳዊ ይዘት ያለው ግጥምህ እንኳን ሳይቀር የህይወትን በሰው ልጆች ላይ የሚደርሱ ጉስቅልናዎችን አጉልተህ ስታወጣ ያለው እስኪ ስለ ግጥሞችህ ጥቂት አውራ ነው። አዎ እንግዲህ እንደጠቀስከው እያንዳንዱ ሰው የራሱ የሆነ እይታ ይኖረዋል። በእኔ ግምት ግጥም እንደ እንቁላል ቁጭ ብለው የሚፈለፈሉት ባልተወሰነ ሰዓት እሱ በፈለገው ብዕር መድማት በፈለገችበት ወቅት ያስፈልግ ከመኝታ ቀስቅሳ ተነስ ጻፈኝ ትልሃለች፣ እና ያን ጊዜ ተነስተህ በሚገባ ብዕር ስትደማ ደማዋን በወረቀት ላይ ካላሰፈርክ እንቅልፍ ትነሳሃለች፣ አትተኛም። ከዛ በኋላ ነው ስትገላገል፣ አይምሮህ ያረገዘውን ሲወልድ እንቅልፍ ማግኘትና ተመልሶ መተኛት የሚቻለው። ሌላው እንዳልኩህ ብዕር ቦታ አትመርጥም። ሽንት ቤት ሆነህም ተነስ ጻፈኝ ትልሃለች። አስቸጋሪ ቦታ ነው። ቢሆንም እንኳ የእሷ ፍላጎት ስለሆነ ለእሷ ተገዥ መሆን ያስፈልጋል። አዎ፣ አለበለዚያ ከእሷ ጋር መቀያየም። ደግሞ የእሷን ድምፅ መስማት ያስፈልጋል በብዕሬ ታዘዛለሁ እያልክ ነው። ብዕርና ወረቀት ማገናኘት የማይችልበት ቦታም ድንገት ስትመጣ እንኳን ያን ለማስተናገድ መዘጋጀትን ይጠይቃል እያልከን ነው። የግጥሞችህን ጭብጦች ለማጉላት ከዚሁ ቀደም ብዬ ከጠቀስኩት ግጥምህ ላይ ስለ ተከባብሮ መኖር፣ አብሮ መብላት፣ ትልልቅ ሴቶች ታነሳና እነሱ በጠፉበት ጥላቻና ጭካኔ መከራ በበዛበት እስኪ እንዲህ ምከራቸው ትልና አሁንም ጥቂት ከስንኞች ልውሰድ። ስልጣን ተገናርጎ ቀምቶ የበላ ለስጋው አድልቶ ወገኑን ያጉሏላ፣ ዘረኝነት አርሶ ቂም በቀል የዘራ፣ የሚያበዛ ትቢት ሰው የሚያስፈራራ፣ ውሸት ያመረተ በደል የመከረ፣ በግፍ የገደለ ወህኒ ቤት ያጐረ፣ ጥላቻን አንግሶ ፍቅርን ያኮሰሰ፣ ወንድሙን የገፋ በደል ያነገሰ፣ ቀጣዩን ቁጣዬን አብዝቶ መከራውን ያጭላል። አዎ ቁጣዬን አብዝቶ መከራውን ያጭዳል። ህዝቤን አታግሏሉ ከእንግዲህ ይበቃል ብለህ ንገራቸው። ስልጣን ላዋስካቸው ልቦና ቢገዙ ድንገት ቢመለሱ ወደ ህሊናቸው ትላለህ። ብዙ ማብራሪያ የማይፈልገውን በስንኞች የተዋዙትን ቁም ነገሮች እንደሚያገኙ ግልጽ ነው ተስፋ አደርጋለሁኝ። አሁን ወደ ሶስተኛው የግጥም ጉባኤያችን ተሳታፊ ወደ ብራስልሱ ኢያሬድ በላይነህ ላቅና የእሱንም እንዲሁ በተመሳሳይ በሚያነብልን ግጥም እንጀምራለን። አንድ አጥሬ ያለ ግጥም መልክዓ ይሁዳ ይላል ርዕሱ። የክህደት ምሳሌ ሆኖ የሚጠራ ገብቶ የተሰለፈ ከዋርያት ተራ አገለገለ እንጂ ይሁዳ ምን ሰራ? የተጻፈለትን ተክቶ የፈጸመ አሳልፎ ሊሰጥ ጌታውን የታመ በአገልግሎት እሱን ከቶ ስማን እያልኩኝ ከውስጥ የከራሲ ሳውራ ቤተክርስቲያን ቆሞለት ስሙን ባይጠራ በዚህ እልፍ ዘመን እልፎችን ያፈራ ትጉ አገልጋይ ነው ባለ ብዙ ጭፍራ። እንግዲህ መልካ ይጋ በሚል ርዕስ ነው። ቀደም ብዬ እንደ ጠቆምኩት በርከት ያሉ ግጥሞች ልካልናል። ቴዎድሮስ ሞኝ ነው የሚለው ከቅርብ ጊዜዎቹ ግጥሞችህ አንዱ ነው። የሌላ ጎን እይታ እንድንመለከት የሚጋብዝ ግጥምህን በፕሮግራማችን አስተናግደናል። ትመጫለሽ ብዬ ሌላው የቅርብ ጊዜ ግጥምህ ነው ሙግት ከራስ ጋር የሚለውን አስከትለን እንመልከት። ስለ ስነ ግጥምም ስለ ግጥም መጽሐፍ ዝንባሌህም ታወጋናለህ። ሁለት አንኳሪ ጭብጦችን ይዘሃል። በሯጭነት ሀገር የሚያስጠሩትን አትሌቶቻችንን ታወድስበታለህ። ወዲሁም ከሕይወት ጋር ውጫ የሚገጥሙትን ለውሃና ለማዕበል ቀለብ የሆኑትን፣ ለአደጋም የተጋለጡትን ታነሳለህ። በዚያ ውስጥ የአንተና መሰሎችም ህይወት የሚቃኝ ነውና የአገር ስደት ወጣትነት የሚመጡ ፈተናዎችን ለመመልከት እድል ይሰጣል በግጥምህ ጥሩ አድርገህ ዘልቀኸዋል እስኪ እናወራ ስለ ስደት አሁን የምንነጋገረው ደግሞ ብዙዎች ለአደጋ ከተጋለጡ በኋላ አለምም በስደት ማዕበል የተዋጠች በሚመስልበት ሰዓት ነው መካከለኛውን ምስራቅ ቀውስ ጨምሮ ይሄን ግጥም የጻፍከው ቀደም ያለ ጊዜም ቢሆን ምንድን ነው ውስጥህ ያለው ምንድን ነው የሚታየህ ያው እንግዲህ ስደትን በምናስብ ጊዜ ያው ስደት የራሱ የሆኑ ምክንያቶች አሉ። የምናየው ፖለቲካዊ፣ ኢኮኖሚያዊ ምክንያቶች እንዲሁም ደግሞ ዓለም ላይ በስፋት ተንሰራፍቶ የምናየው ድህነት ውጤት ነው ስደት። ግን ያ ብቻም አይደለም። ደግሞ አንዳንድ ሁኔታዎችንም ስንፈትሽ የተሻለ ኑሮ ፍለጋም የሚደረግ ስደት አለ። እንግዲህ ከእነዚህ አንጻር ነው ይሄንን ያየሁት። በተለይ ደግሞ ብዙን ጊዜ ኢትዮጵያን አሉን የምንላቸው ትላለቅ ሴቶች አሉን ሀገር ወዳድነታችን ከአባቶቻችን የወረስ ናቸው የጀግንነት ባህሎች አልደፈር ባይነት ሀገር የመውደድ እነዚህ እነዚህ ነገሮች በብዙ ኢትዮጵያዊነትን ስናስብ የምናነሳቸው ነገሮች ናቸው ዛሬ ላይ ግን እንደዚህ ስደት ባሳሳው ኢትዮጵያዊነት ውስጥ ይህንን አለም ማየት አንችልም እና ብዙን ጊዜ መነሻ ማድረገው እንደዛ ነው ያው እንግዲህ ገጣሚ ስትሆን ብዙን ጊዜ ፊት ለፊት የሚታየውን ሳይሆን ከፊት ለፊት ከሚታየው ጀርባ ሌላ ነገር ነው የምትፈልገው። ነገርን ገብተህ የመፈተሽ የማየት ነገር ነው ያለው እና ሁል ጊዜ አያለሁ። አሁን ሀገርን በማስጠራት ረገድ ባንዲራ ይዘው ሲያለቅሱ ሯጮች፣ በእንደዚህ አይነት ስሜት በኦሎምፒክ ሀገርን ሲያስጠሩ እናያለን። የዛሬ ትውልድ ግን ለዛ አልታደን ብዙዎቻችን ያው ምክንያቶቹ ብዙ ቢሆኑም ቀደም ብዬ እንዳነሳኋቸው ለእንደዛ ብዙ የታደልን አይደለም። ይልቁንም ልክ እንደተቃጠለ ቤት ሀገራችን ጥረን የምንወጣ የምንሸሽ፣ በዛውም ደግሞ ለብዙ ነገር የተጋለጠን ስለነበርን እነዛ እነዛን ነው በበሬ ለመንካት የፈለጉት ለማየት የፈለግኩት። መልካም፣ ይህንኑ የሚያሳይ ይመስላል። እነኚህ በፊት ለፊት ከሚታየው በስቲያ ይልቁንም ደግሞ በአዲሱ ትውልድ ላይ ራስን መልሶ የመመልከት የሚመስለው ዘይቤህ ቴዎድሮስ ሞኝኖ ላይም ይታያል። ቀደም ሲል በጠቀስኩት ግጥምህ የእውቀት ወላፈን ጥበብ ያልጎበኘው፣ በእውነት ሳስበው ቴዎድሮስ ሞኝ ነው። በቀጥታ ለሚያየው በእርግጥ የማጣጣል ይምሰል እንጂ ከአርቆ የሚመለከት ሀሳብ ነው የምናየው። በግጭቶቹ እያመሳከርክ የምታነሰው ቤተ መንግስት፣ ሞልቶ ጠጁ እየፈሰሰ ፍሪዳውን ጥሎ ጮማ እየቆረሰ መኖር እምቢ ብሎ ጥይት የጎረሰ ትለዋለህ። ይሄ የደስታ ወይም የተድላ የሚመስለውን ህይወት የጣለው ለምን እንደሆነ ልታሳየን ስትታገል ነው። ራስን ክብርን ከመጣል ጋራ ታያይዘዋለህ። ያን የቆራጥነት ለሀገር የመሞትን መንፈስ የሌለ የምትለውን ጎላ አድርገህ ታነሳለህ። አዎ፣ እንግዲህ ቴድሮስ ሞኝ ነውን ስጽፍ የማየው በቴድሮስ ውስጥ ብዙን ጊዜ እንግዲህ ያው በተለይ የኢትዮጵያዊነት ሚገለጸበት አንዱ ቀደም ብዬም እንዳነሳሁት ትልቅ ውርስ አለን። ከምንም በላይ ቀና ብለን የምንሄድበት ከአባቶቻችን የወረስነው ትልቁ ርስ አለ። ጀግንነታቸው ያልተገዛች ሀገር ለኛ ቆይታቸው ዛሬ ቀና ብለን ቤትን ቤታ ኢትዮጵያዊነትን፣ ኢትዮጵያዊ ነኝ ብለን ለመናገር የምንችልበትን ትልቁን አቅም ሰጥተውልናል። እና ከነዛም ውስጥ ደግሞ አፄ ቴዎድሮስ ያው የሚታወቅ ገድል ያላቸው ናቸው እና በዛሬ ላይ ዛሬና ትናንት እሳቸው የነበሩበትን ዘመን እያመሳከል ነው ማየት የፈለግኩት እና በእሳቸው ዘመን ማለት እጅ መስጠት ምን ማለት እንደሆነ እንደውም ከዚህ በፊት በነበሩ የተለያዩ ስነ ጽሁፎችን በደንብ ተገልጿል። ምን ያህል ብዙ ተጥፎላቸዋል፣ ብዙ ተብሎላቸዋል አጼ ቴዎድሮስ እና ቀላል አልነበረም እጅ መስጠት ለእሳቸው ሀገር የሚባለው ነገር እንዲሁ አሁን እኛ ጥለንብስ እንደምንለው ቀላል ነገር አልነበረም በቴድሮስ። ዛሬ ግን ያለው በተቃራኒ ነው እና በዚህ በቴድሮስ ሞኝ ነው ነገር ውስጥ የማየው ነገር ዛሬ፣ እርግጥ ብዙ ምክንያቶች ሊኖሩንም፣ ግን የእኛም ገፊውን ምክንያቶች የተሻለ ነገር የመፈለግ ነገር ካለው ከችግሩ፣ ማለት ኢኮኖሚያዊ ችግሩ፣ የመልካም አስተዳደር እጦት። ዞሮ ዞሮ ግን ሀገር ጥለን እየወጣን ነው እና ለድሮ አባቶቻችን የቀላል ነገር አልነበረ አድማጮቻችን ከሦስቱ ገጣሚያን ጋር የጀመርን ወግ አልተቋጨም፣ እንመለስበታለን። አሁን ከምሽቱ ምርጦች ደግሞ ሌላውን እንስማ። ቴሊ ሁሉ እስክታልቀር አንድ ጥያቄ ሳንጠይቀው አሁንም ሊመልስልን ይችላል። ጡረታ ላይ ቁጭ ሲል ቤቱ ሲያርፍ አንዳንዴ ውል ላይ ለው የአማርኛ ሙዚቃ እነኝን ዘመኖች መስማቱ የሚቀራ በጣም ኮንጆ በጣም ቆንጆ ነቱ ነው። አዲሱ ዛሬ ያ ቀን ደረሰ በጣም በጣም፣ የመጨረሻው ቀን ነው፣ የመጨረሻው ቀን ነው። ሬዲዮ መጽሄት የሚያቀናብረው ሬዲዮ መጽሄትን ያለ ቴሊ ለማሰብን ይቸገራለሁ። ይህን ስል ሌሎች አቀናባሪዎችን ትን ለማለት አይደለም ግን ሌላው ቀርቶ የእኛን አነባበብ እንኳን ለይቶ አውቆ እያንዳንዳችን የትኛው ማይክሮፎን ጋር ብንቀመጥ ድምጻችን ጥሩ እንደሚወጣ ሁሉ አውቋል እና ይገርመኛል። መቼም በጣም እንዴት ነው ይሄ መጣጣም ወይ መዋሀድ ነው የምትለው። በጣም ተናበን ነው ነበር ከእኔና ከአንተ ከአቅራቢዎች ጋር ብቻ ሳይሆን ከፕሮግራሙም ጋር የተዋደደ ነው። አድማጮች ይሄን ደጋግመን ማንሳታችን ለምን መሆኑን ፕሮግራሙን የሚከታተሉ ሰዎች ስለሚያውቁት ጫና ያለውን ስሜት ሳናበዛ ግን፣ ይህ የመጨረሻ ራዲዮ መጽሄት በሬዲዮ ፕሮግራም የቀሩት ሁለት ቀናት ናቸውና የመጨረሻው ነውና ከዘጋቢዎቻችን ከአዲስ አበባ ዝግጅቶቻቸውን ሲልኩ ከእሱ ጋር የሚነጋገሯቸው የሚቀባበሉበት ቴሊን በአካል ሳያዩት የሚያሳ ቡት ስሜት አለ። እስክንድርና መለስካቸውን እንዲሁም ግርማይን የራዲዮ መጽሔቱን ንጉሴ አክሊሎን ጠይቀናል። የእነሱን አስተያየት እናቀርባለን። ለቴሌ ደግሞ የተዘጋጀው ያ ፓርቲ እንደምታየው በጣም ድንቅና ቪኦኤ ከዚህ ቀደም ከነበረው ፓርቲ ሁሉ የተለየና የተደነቀ ነበረ። የሽኝት ዝግጅቱ ምናልባትም ከዚህ ቀደም በሌላ ዝግጅት ላይ ያየው አይመስለኝም። የቴሌ ማንነት በስራው ያለውን ኃላፊነት የሚወስድበትን ከሌሎች ጋር ያለውን ቅርበት ሁሉን የሚያሳይ ይመስለኛል። የሚገባም ነበር። በድጋሚ እናመስገን። አዎ ቴሊ እናመሰግነዋለን። ምናልባት ዛሬ ይህን ፕሮግራም ስንዘጋ ወደ አራት ሰዓት ገደማ ቴሊ ዛሬ እኛ ለአስራ አምስት ቀን ቀጠሩ እሱ ግን ምናልባትም እንግዲህ እግዚአብሔር ያውቃል መልሰን እስክናገኘው መልሰን እስከምናገኘው ይሰናበታል። የንጉሴ አክሊሎ መስኮት የሚከፈትበት ነው ሰዓቱ። የደመራ በዓል ነው የዛሬው ዝግጅቱ ትኩረት ንጉሴ እንደምናመሸ እንደምናመሸ፣ እንኳን አደረሰ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። አሉላ አዲሱ። ንጉሴ የደመራ በዓል በዛሬው ዕለት እየተከበረ ያለበት ነው። በነገው ዕለት ደግሞ የመስቀል በዓል ይከበራል። ወደ ዝግጅት ከመንደርደርህ በፊት ሰሞንኛውን የአከባበሩ ሁኔታ እንዴት ነበር? በአካባቢው የነበረው እንቅስቃሴ እስኪ እንደው ድባቡን ባጭሩ ሳልለን። አሉላ ዘንድሮ መቼም በጣም ለየት ያለ ነው። ለምን በዓላቱ ተከታትለው የረፍት ቀናትን ቅዳሜና እሁድንም ይዘው ሰኞንም ጨምረው የመጡ በመሆናቸው በተለይ ደግሞ በዚህ በጉራጌው ብሔረሰብ አካባቢ ለመስቀል ስለሚገቡ አረፋም አብሮ ስለገጠመ ቱ ትራንስፖርት ህዝብ ማመላለሻ አካባቢ ሶስት አራት ሰልፍ እንደው ከዋናው አውቶቡስ ተራ ቁጭራ ባንክ እየተባለ ጎጃም ብረንዳ እየተባለ የሚጠራው ድረስ ሰልፍ እንደነበረ ህዝቡ እንግዲህ ሀገር ቤት ለመግባት በየአመቱ የጉራጌ ብሔረሰብ ተወላጆች የሶዶም የሰባት ቤትም ይገባሉ። የዘንድሮ ግን በጣም እንግዲህ ከአረፋም ጋር በመግጠሙ ምክንያት፣ በሌላ በኩል ደግሞ ተማሪዎችም ትምህርት ቤት ዩኒቨርሲቲዎች በመከፈታቸው የተማሪዎችም ጥሪ በመደረጉ ሌላው ደግሞ እጅግ ብዙ ህዝብ የሚሄድበት የመስከረም ሃያ አንድ የግሸንም በዓል ስለነበረ በቃ በጣም እንደው የተለየ እንቅስቃሴ ነበር። እና እንግዲህ አረፋ በዓል ተከብረዋል። የቅዳሜ የሴቶች መስቀል በዓል የሚሉትም በትናንትናው ዕለት በጎመን ክትፎ፣ በአይቤ የሴቶች ሙያ የሚፈተንበት ነው። ያው የደመራው ዕለት ዛሬ ደግሞ በጉራጌ ብሔረሰብ አካባቢ አስራ ስድስት ችቦውን የሚያበሩበት ነው። ነገ ደግሞ እንዳልከው እንግዲህ ዋናው የመስቀል በዓል ነው። በጣም ለየት ያለ ነው ዘንድሮ በእውነቱ እስልምናውም ክርስትናውም እምነት ተያይዞ በመከበሩ ምክንያት እረፍት ቀናቶችን በመርዘማቸው ምክንያት ለየት ያለ ሆኖ ነው ያገኘሁት። አሉላ ግሩም ንጉሴ የበዓሉን አከባበር የሰሞንኛውን ድባብ ስለህልናል። ነገ በመስቀል በዓል አከባበር ዙሪያ የሚኖሩ ሁኔታዎችን ታካፍለናለህ። ወደ ዝግጅት መዝለቅ ትችላለህ ንጉሴ ያሉ እንዲህ አይነት ነገር ለማግኘት ያው ወደ ቤተ ክህነት አካባቢ ነው ብቅ ማለት ያለብኝ እና እንደ አጋጣሚ እኔ ቴፔን ይዤ እሳቸው ደግሞ መስቀላቸውን ይዘው ወደ እኔ አካባቢ ሲመጡ፣ እኔ ወደ እሳቸው ሲሄድ ተገናኝተን የመጣሁት የመስቀልን ታሪክ ልጠይቅ ነው አልኳቸው እና ታዲያ ከአንተ እጅ ትንሽ ቴፕ ከእኔም እጅ መስቀል አይጠፋም ምን አለ ብንወያይ ብለውኝ እንደው አንድ ዛፍ ይዘን እዛው ቤተ ክህነት ግቢ ውስጥ ያወያየኋቸው የድርሰትና የምርምር ሰው የሆኑት መልአከ ምክር ከፍ ያለው መራሂ ናቸው። እሳቸውን አመስግኜ ልጀምር። ለመሆኑ መላከም ምክር ከፍ ያለው መራሂ፣ ይህ የመስቀሉና የደመራው በዓል የሚከበርበት ምክንያት ምንድን ነው? ብዙ ጊዜ እንደሚነገረው መስቀሉ የተገኘው መጋቢት አስር ቀን ነው እየተባለ መስቀሉ እንደተገኘ ተደርጎ የሚከበረው መስከረም አስራ ስድስት ቀን ነው። ምንድን ነው ምክንያቱ? እስቲ እንደው የመስቀሉን መገኘት ታሪክ በአጭሩ በቅድሚያ ያጫውቱን። ነገሩ ይህን ይመስላል። ቅድስት ስሌኒ በክርስትና ሃይማኖት ልቧ የተቃጠለው ከቁስጥንጥንያ የመስቀሉን ነገር እገረ መስቀሉን ዱካውን ለማጥናት የት ነው ያለ ፍለጋ መታ። ኢየሩሳሌም ስትደርስ የተለያዩ ሰዎችን ጠይቃለች። አንደኛ፣ የአገር ሽማግሌ አንድ ይሁዲ ኪራያኮስ፣ የተባለ ሽማግሌ ጠየቀች። እዚያ ቦታ ነው አይሁድ ቆሻሻ ደለል እደለሉበት እዚያ ነው የተቀበረ ብሎ አመለከታት። ሁለተኛ ወደ ፈጣሪሽ አመልክትሽ እጣና ጢሰሽ ወደ ፈጣሪሽ ጸል ቄሱ ያመለክትሻል እንደ ቀስተ ደመና ተመልሶ እዚያ ቦታ ላይ ሲተክል እዚያ ላይ አስቆፍሬ የሚል የተለያዩ ፍለጋዎች ሲነግሯት በፈቃድ እግዚአብሔር ጢሱን እጣኑን አጤሰች። አንጸረ ሰገደ ጢስ ይላል፣ ወደዚያ አመለከተ። እዚያ ላይ እንዲቆፈር አደረገች። መቼ ነው አስቆፍራ የተገኘው? ብዙ ድካም ይጠይቃል። ለዘመናት ደለል ተጭመታል። መጋቢት አስር ቀን ተገኘ። መጋቢት አስር ቀን ከተገኘ በኋላ መጋቢት አስር ቀን መገኘቱን መላከ ምክር ከፍ ያለው መራሂ ገልጸውልናል። ይህን ደግሞ ነገ በዕለቱ የመስቀሉ ዕለት መጋቢት አስር ቀን ከተገኘ በኋላ ለምን መስከረም አስራ ሰባት ቀን እንደተከበረ እያስረዱናል። ለዛሬ እንግዲህ እንግዳዬን መላከ ምክር ከፍ ያለው መራሂን አመሰግናለሁ። ከጀርባ ሌላ ድምፅ ስለነበረ የህንጻ ግንባታ በመኖሩ ምክንያት ስለተፈጠረው የድምፅ ጥራት ይቅርታ ጠይቃለሁ። አመሰግናለሁ። ንጉሴ ምን አመሰግናለን። መልካም በዓል በድጋሚ እግዜር ስጥልኝ ለሁላችንም አመሰግናለሁ።

ባህር ዳር ማርቆስ ላይ የበላይ ልጆች ረንደምና እዚያው፣ አዲስ አበባ ወደ የሚያቆየን ሰሞኑን ወደ ተካሄደ አንድ ዓለም አቀፍ ትዕይንተ ጥበብ ጉዳይ እናመራለን። እስክንድር ፍሬው ተከታትሎታል። እስክንድር እንደምናመሸህ እንደምናመሸህ አሉላ። ለራዲዮ መጽሔት የሚሆኑ ዝግጅቶች ሲቀኑህ አልፎ አልፎ ትመጣለህ። ቆየት ብሏል በራዲዮ መጽሔት ዝግጅት ከተገናኘን። ወሰንን መሻገር ሚል ትርጉም የተሰጠው ከተለያዩ ሀገሮች የመጡ የኪነ ጥበብ ባለሙያዎች የተሳተፉበት ይህ ስነ ስርዓት ካለፈው ሐሙስ አንስቶ እስከ ዛሬዋ ዕለት ሲካሄድ ቆይቷል። እስክንድር ስለ ዝግጅቱ መንፈስ፣ ስለ ነበረው ሁኔታ አስረዳን፣ እስ አንተ እስከተመለከትከው። አዎ አሉላ፣ አንተም እንዳልከው አሁን እኔ እናንተ እየተነጋገርን ባለንበት ሰዓት እየተጠናቀቀ የሚገኘው ክሮሲንግ ባውንደሪስ ወይም ወሰንን መሻገር እየተሰኘው የኪነ ጥበብ ፌስቲቫል በኢትዮጵያ ቲያትር ባለሙያዎች ማህበር አማካኝነት በአዲስ አበባ እየተካሄደ ይገኛል። የመክፈቻ ስነ ስርዓቱ የተካሄደው በብሔራዊ ቲያትር ነው። በዛ ስነ ስርዓት ላይ ለመረዳት እንደተቻለው አሉላ፣ ይህ ፌስቲቫል ርዕሱም እንደሚያሳየው ወሰንን መሻገር፣ አፍሪካውያን የኪነ ጥበብ ባለሙያዎች የዘርፉ ባለሙያዎች አንዳቸው ወደ አንዳቸው አገር በመሄድ ስራቸውን የሚያቀርቡበትና የልምድ ልውውጥ የሚያደርጉበት እርስ በርሳቸውም የግንኙነት መረብ እንዲፈጥሩ አጋጣሚ የሚያመቻችላቸው መሆኑ ተገልጿል። ብሔራዊ ቲያትር ነው መክፈቻው የተካሄደው፣ አሉላ። ከዛ በኋላ በነበሩት ቀናት አርብ፣ ቅዳሜና ዛሬን ጨምሮ ማለት ነው። እነዚህ ከተለያዩ ከአስራ አንድ ሀገራት ነው የመጡት። ዋና ዋናዎቹን አስታውሰን እስኪ የትኞቹ የአፍሪካ ሀገሮች ተገኝተዋል? ለምሳሌ ከቡሩንዲ፣ ከጎሮቤት ኬንያ፣ ከግብፅ፣ ከሱዳን ከመሳሰሉት ሀገራት የመጡ ናቸው ባለሙያዎቹ። ከአፍሪካ በተጨማሪ ግን አሉላ እዛው እናንተ ካለበት ከዩናይትድ ስቴትስ የመጡም አሉ። አናኒያ የዳንስ ቡድን ይባላል። እነሱም እንደዚሁ በዚህ ስነ ስርአት ላይ እየተሳተፉ ይገኛሉ እና ከመክፈቻው ቀን በኋላ በነበሩት በተለይ አርብና ቅዳሜ የተለያዩ ዝግጅቶችን በአዲስ አበባ ውስጥ በሚገኙ የተለያዩ አዳራሾች ሲያቀርቡ ቆይተዋል ለምሳሌ በኢትዮጵያ ብሔራዊ ቲያትር ባሊያንስ ኢትዮ ፍራንሴስ በሀገር ፍቅር ቲያትር በአዲስ አበባ ቲያትርና ባህል አዳራሽ በኦሮሞ ባህል ማዕከል በእነዚህ ቦታዎች ላይ የተለያዩ ዝግጅቶቻቸውን ሲያቀርቡ ቆይተዋል። አሉላ መልካም እስክንድር። በስፍራው ተገኝተ ከታዳሚዎቹ ይሁን ከተሳታፊዎቹ ያገኛቸው ድምጾች እንደሚኖሩ ተስፋ አድርጋለሁ። አዘጋጆቹንም የማነጋገር እድል ከነበረ ፕሮግራምህን እንከታተል ወደ ዝግጅት መዝለቅ ትችላለህ። አመሰግናለሁ። አመሰግናለሁ አሉላ። ገና ከበራፉ የኢትዮጵያን ባህል ለማስተዋወቅ የተሞከረበት አበባየዎሽ የተጨፈረበት ሆያ ሆዬ የተባለበት ነው የብሔራዊ ቲያትሩ የመክፈቻ ስነ ስርዓት። እናም ወሰንን መሻገር የተሰኘው ይህ ፌስቲቫል በኢትዮጵያ የመዘጋጀቱን አጋጣሚ ለመጠቀም የዚህችን ሀገር ባህልም ለማስተዋወቅ ጥረቶች ተደርገዋል። የብሔራዊ ቲያትር የባህል ቡድን ያቀረባቸው ጭፈራዎችም የዚህ ጥረት አካል ነበሩ። ከተለያዩ ሀገራት የመጡት የኪነ ጥበብ ባለሙያዎችም ወደ መድረክ በመውጣት በዚያ ለነበረው በርካታ ታዳሚ ተዋውቀዋል። የዝግጅቶቻቸውን ቅምሻ ለማቅረብ አጋጣሚውን የተጠቀሙም ነበሩ። በኬንያ ናይሮቢ የሚገኘው የዛማሊዮ ቡድን አባል የሆነችው ሪታ ነገሰ ከእነዚህ መካከል ትጠቀሳለች። ኬንያዊቱ አርቲስት ለቪዮኤ ስትናገር ፌስቲቫሉ ለባህል ልውውጥ እንደሚረዳ አስረድታለች። Uh, since we are having different countries from different and different cultures, those cultural uh, developments from the, the the the music, the dances, the storytellers, it's going to cross the boundaries because uh, different countries are going to know the the culture different countries produce. የተለያዩ ሀገራትና ባህሎች ያሉን እንደመሆኑ በሙዚቃው፣ በውዝዋዜው፣ በተረቱ ያለው ባህላዊ እድገት ወሰን መሻገር ይችላል፣ ምክንያቱም የተለያዩ ሀገራት ሌሎች ሀገራት ስላላቸው ባህል እያወቁ ይሄዳሉ ነው ያለቸው። ፌስቲቫሉ በዋነኛነት ምስራቅ አፍሪካውያንን ያሰባሰበ ቢመስልም ከሌሎች ሀገራት የመጡም አልጠፉም። በአሜሪካ ሚኒያፖሊስ የሚገኘው አናኒያ የዳንስ ቡድን ለምሳሌ ስራዎቹን አቅርቧል። የቡድኑ አርቲስቲክ ዳይሬክተር አናንያ ቻረርጅ Since we have arrived, we have been meeting amazing Ethiopian artists, Ethiopian women who are doing path breaking work. So, for us, this is about creating linkages and connections. And I hope this is just the beginning of a cultural exchange that will continue over time. That's why we have internet, we have Facebook, and Twitter. So, we're going to stay connected. ቸው ኢትዮጵያውያን አርቲስቶችን እያገኘን ነው። አስደናቂ ስራ እየሰሩ ያሉ ኢትዮጵያውያን ሴቶችን። ስለዚህ ይህ ለእኛ የግንኙነት ድልድይና መረብ መፍጠሪያ ነው እና ይህ ወደፊት ሊቀጥል የሚችል የባህል ልውውጥ መነሻ እንደሚሆን አምናለሁ። ኢንተርኔት፣ ፌስቡክ፣ ትዊተር አለን። መገናኘታችንንም እንቀጥላለን ነው ያለችው። ለጊዜው በተወሰኑ ሀገራትና ቡድኖች የተጀመረው ይህ ፌስቲቫል ወደፊት እያደገ እንደሚሄድ አዘጋጆቹ ተስፋ አድርገዋል። ከእነዚሁ አዘጋጆች አንዱ ለስኬቱ ከፍተኛ ጥረት ማድረጉ የተገለጸው ሁለገቡ የኪነ ጥበብ ባለሙያ ሱራፌል ወንድሙ ነው። ከጥንስሱ ጀምሮ ባሉ ሁኔታዎች ላይ አነጋግሬዋለሁ። በጣም አመሰግናለሁ ስለ ጊዜ ሁለገቡ የኪነ ጥበብ ባለሙያና መምህር ሱራፌል ወንድሙ በአዲስ አበባ ዩኒቨርሲቲ ስታስተምር እንደነበር በአሁኑ ሰዓትም በዩናይትድ ስቴትስ በትምህርት ላይ እንደምትገኝ አውቃለሁ። ከዚህ ፌስቲቫል ጋር እንዴት ተገናኘህ ሱራፌል? ከዚህ ክሮሲንግ ባውንደሪስ ወይም ወሰንን መሻገር ከሚለው ጋር ምን እግር ጣለህ? አዲስ አበባ ልበለህ? በመጀመሪያ በእውነቱ ክሮሲንግ ባውንደሪስ ወይም ወሰንን መሻገር የሚባለው ድንገት የተገናኘ ነው ሀሳብ አይደለም። ለብዙ ጊዜ ስንወጠንና ስናውጠነጥንበት የነበረ ሀሳብ ነው። እኛ ኢትዮጵያን ብቻ ሳይሆን በዚህ በሰሜን ምስራቅ እና ምስራቅ አፍሪካ ላይ የምንገኝ ሰዎች በተለያየ አጋጣሚ ስንገናኝ የሚያብሰለስለን ነገር ነው። መቼ ነው እኛ በተለይ ከምዕራቡ ዓለም ሰዎች የሁነቶች ማዘጋጀት ውጪ እኛ መቼ ነው የራሳችንን ነገር አዘጋጅተን ዘላቂ ነገር የምናሰናደው እየተባባልን ሁሌ እናወራ ነበር እና ይሄ ፌስቲቫል ከተጀመረ ወደ አመት ከስምንት ወር አካባቢ ሆነዋል። ፌስቲቫሉ ከተጀመረ ስትል ሱራፌል ቅድመ ዝግጅቱ ማለት ነው ቅድመ ዝግጅቱ ማለት ነው ስለ ፌስቲቫሉ ስለ ጉባኤው ማሰብ ከጀመርን ለማለት ነው አንድ አመት የሆነ ላልከኝ እንዴት ተጀመረ በምን አይነት ሂደቶች ውስጥ አለፋችሁ እስቲ እሱን አብራራለሁ አዎ ቀደም ሲል እንደ ገለጽኩልህ በዚህ የህውን ጥበባት ጥናት የሚባል በአለም አቀፍ ደረጃ ታዋቂ ተቋም አለ በአለም ዙሪያ ያሉ ምሁራንን የሚያሰባስብ ነው እና እሱ በሁለት ሺ አስራ ሶስት በፈረንጆች አቆጣጠር ስታንፎርድ ዩኒቨርሲቲ ላይ በተካሄደ አስራ ዘጠነኛው ጉባኤ ላይ ሁሌ ይህንን ነገር በአውሮፓና በአሜሪካ ቀን ብበን ይዘነዋል፣ ወደ ተቀረው ዓለም መድረስ አለብን የሚል ሀሳብ ነበራቸው። እኛ ደግሞ በዚህ ቀደም ሲል እንደገለጽኩት የምስራቅ አፍሪካ የኪነ ጥበብ ሰዎች ደግሞ እኛስ የራሳችንን አካባቢ ቦታ ወይም ስፔስ እንዴት መፍጠር እንችላለን እየተባባልን እንነጋገር ስለነበር ከዓለም አቀፉ የትውን ጥበባት ተቋም ጋር ደግሞ ተገጣጠመልንና ለምን ይሄን የቤት ስራ ወስደን አንጀምርም አልን። ኡጋንዳውያን እንሰራለን ብለው ነበር፣ ኬንያውያንም፣ እኛ ኢትዮጵያውያንም ማለት ነው። የሌሎቹ በተለያዩ ምክንያቶች አልሆነም። እኛ እንዳልኩ ወደ ሁለት አመት ግድም ማለት ነው ሀሳቡን በመወጠን ሁኔታዎችን በመፈለግ ከዛ ከዛ ሀብቶችን በማሰባሰብ ብዙ ስንለፋ ስለነበር ይህን ያክል ጊዜ ፈጀ። ግን ትላንትና በኢትዮጵያ ብሔራዊ ቴያትር መክፈቻው እንደተመለከትከው እጅግ በገዘፈ ሁኔታ ብዙ ነገር ተሳክቶልን ተጀምሯል። በከተማ ውስጥ አስራ ዘጠኝ ትርኢቶች ይካሄዳሉ ጉባኤ የተካሄደ ነው። እና ይሄ ነው አመጣጡ። ትናንትና የማነጋገር እድል አግኝቼ ነበር ከተሳታፊዎቹ ባለሙያዎች መካከል አንዳንዶቹን ካነጋገርኳቸው መካከል ከአሜሪካ እንደመጡ የገለጹልኝ አናኒያ የዳንስ ቡድን የሚባሉ ይገኙበታል። እና የምስራቅ አፍሪካ ነው ከምስራቅ ጀምረን ወደ አፍሪካ መቀጠል ነው የምንፈልገው የሚል ነው የተረዳሁት። ከአንተ እሱን በተመለከተ ፐርፎርመንሱ እኛ የራሳችንን ግብዣ አድርገን የጠራ ናቸው እነዚህ ናቸው፣ የእነሱን በአብዛኛው ወጪዎቻቸውን በትልቁ በመሸፈን ማለት ነው። ከዚህ ባሻገር ደግሞ ዓለም አቀፍ ይዞታ አለው ብያለሁ። ፐርፎርማንስ ስተዲስ ኢንተርናሽናል ወይም የዓለም አቀፍ የትውን ጥበባት ጥናት የሚባለው መድረክ ደግሞ ዓለም አቀፍ ጥሪዎችን በዌብሳይቱ ይበትናል። በዛ አድርገው ነው። ለምሳሌ እስራኤሎች ያመለከቱት ቤተ እስራኤላውያን ናቸው። በነገራችን ላይ ከኢትዮጵያ ጋር በጥብቅ የሚቆራኙ ሰዎች ናቸው። ትላንትና መመልከት እንደቻልከው ማለት ነው። እና የአሜሪካኖቹ ደግሞ ከሜኔሶታ ነው የመጡት። ሜኔሶታ ደግሞ የምስራቅ አፍሪካ ሰዎች በትልቁ ያሉበት ግዛት። ይሄ አናኒያ ዳንስ ቡድን የሚባለው ከምስራቅ አፍሪካ ማህበረሰብ ጋር በሜኔሶታ ማለት ነው ቅርብ እና ጥብቅ ግንኙነት አለው። ከዛ ባሻገር ደግሞ እኛን የሚያገናኙን በነገራችን ላይ የፌስቲቫላችን እና የጉባኤያችን ትልቁ ርዕስ ክሮሲንግ ባውንደሪስ ወሰንን መሻገር ግሎባል ሂውማኒቲዝ ኖርዝ ኢስት አፍሪካን ሆምስ ነው የሚለው። ስለዚህ ዓለም አቀፋዊ የሆኑ ሰብዓዊ ጉዳዮችን በጋራ እንድናስብ ስለሆነ በመሰረቱ ኮንፈረንሱ ለማንም ክፍት ነው። ግን ደግሞ እራሳችንን ሀብቶችን አሰባስበን ደግሞ ጋብዘን እነዚህ ኃላፊነቶቻችን ናቸው ብለን እኛ የጠራ ናቸው ግን ከነገርኩ ከሰሜን ምስራቅ እና ከምስራቃዊ አፍሪካ ነው። እንግዲህ በዚህ ፌስቲቫል ጉዳይ ላይ ስንነጋገር የመጀመሪያችን ነው፣ ሱራፌል በዚህ ሬዲዮ ጣቢያ መሰረታዊዎቹ ጉዳዮች ላይ እንቆይና፣ ምን ለማሳካት ያስባል ክሮሲንግ ባውንደሪስ ወይም ወሰንን መሻገር የተሰኘው ፌስቲቫል? ከዚህ በኋላ በምን መልኩ በየምን ያህል ጊዜ ልዩነት እንዲቀጥል ነው እቅዳችሁ? በጣም ጥሩ ጥያቄ ነው። አላማው ምንድን ነው እና እኛ ቀደም ሲል እንደነገርኩ በምስራቅ አፍሪካ ሁለት ተቋማት ተገንብተው ነበረ አንደኛው የምስራቅ አፍሪካ የቲያትር ተቋም የሚባለው ነው በአብዛኛው በስዊድኖች ይደገፍ ነበረ ከዛ እነሱ ዞር ሲሉ ሀብታቸውን ዞር ሲያደርጉ እና አጀንዳቸውም ለወጥ ሲል ፈረስ ከዛ በፊት ግን እኛን የማሰባሰብ ብዙ አጋጣሚዎችን የመፍጠር ትልቅ እድል ሰጥቶን ነበረ። እንደገና ደግሞ ሌላ ሰንዳንስ ኢንስቲትዩት የሚባል አሁንም በዚህ ጉባኤ ላይ የተወሰነ ወርክሾፕ እንድናዘጋጅ እገዛ ያደረገልን ማለት ነው። እሱ ደግሞ በምስራቅ አፍሪካ ውስጥ የቲያትር ተቋም መስርቶ ለአስር ዓመታት በታዋቂው የፊልም ዳይሬክተርና ተዋናይ በሮበርት ሬድፎርድ የተቋቋመ ነው። እንደምታውቁት ሰንዳንስ እና በፊልሙ ዓለም በብዙ ይታወቃል። እና እነሱ ምስራቅ አፍሪካ ላይ ብዙ ሲንቀሳቀሱ ነበር፣ ግለሰብ አርቲስቶችን እያገዙ። አሁን ደግሞ እነሱ ወደ መካከለኛው ምስራቅ ሄደናል አሉ። ታዲያ እነሱ ሲመጡ እንቀበላለን፣ ሲሄዱ እንፈርሳለን? ወይስ ከእነሱም ጋር ያለንን ግንኙነት እናጠብቃለን? ግን ደግሞ ማንም ላይ ጥገኛ ሳንሆን የራሳችንን ኔትወርክ መመስረት በምስራቅ አፍሪካ ላይ የሚያነጋግሩን የሚያገናኙን፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ባህላዊ ግንኙነቶች አሉ። እነሱን ውጥረቱን እንዴት እናላላ? አዲስ ተስፋ እንዴት እንሰንቅ? ብንፈልግ ደግሞ ፓን አፍሪካኒዝምን በአዲስ ቅኝት ለማሰብ ነው። ምክንያቱም ከዚህ በፊት አንድ ሩትን ወይም ደግሞ ስርን ፍለጋ ነው። አሁን ግን የተለያዩ ስሮችን አንድ ላይ እናምጣና ከነልዩነቶቻችን ልዩነቶቻችን እንዴት ተገናኝተን ነጋችንን እንዴት እንገነባለን ብሎ ስለ አህጉራዊ ውህደት እውነታዊ በሆነ እውነቱን ባገናዘበ መልኩ ጉዞ እንድንጀምር ወይም ደግሞ በተጀመሩት ጉዞዎች ላይ እንድናክልበትም ይሄ ፌስቲቫል የተዘጋጀው። ሁለገቡ የኪነ ጥበብ ባለሙያና መምህር ሱራፌል ወንድሙ እንግዲህ ይህንን ዝግጅት በማስተባበር ስራ በበዛብህ ጊዜ ባጣህበት ሰዓት ነው እያነጋገርኩ ያለሁት። ወደፊት ተጨማሪ ጊዜ እንደሚኖረን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ እስክንድር። ሰላም፣ ቪኦኤዎች በተለይ አዲስና አሉላ ለምታቀርቧቸው ፕሮግራሞች እጅግ አድርጌ ያከብሯችኋለሁ። ባለፈው ስለ ቲያትር ጥበብ ከነ ከሚያስገባ በሽት ከነ ተስፋዬ እና ከነ ሽመልስ ጋር ያደረጋችሁትን ነው ውይይት ሰምቻለሁ። ብቻል በዚህ ፕሮግራም እባካችሁን የቲያትር ጥበብ ፕሮግራም፣ ልዩ ፕሮግራም ብላችሁ እንዳንድ ፕሮግራም ቢከፈት የቲያትርን ጥበብ በኢትዮጵያ ውስጥ ለማዳን ይህን ብታደርጉ። ሁለተኛ በኢትዮጵያ ቁጥር አንድ ኬሪዮግራፈር ስለነበረው ስለታደሰ ወርቁ እባካችሁም፣ ስለዚህ ሰው ስፔሻል ኢንተርቪው አድርጋችሁ ስራውን ላድማጭ ብታቀርቡ። ነጋ እባላለሁ ከእስራኤል ነው። ቴንኪዩ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል እንደ ወትሮ ሁሉ ትሳተፉ ዘንድ እየጋበዝን ለምሽቱ ያለውን ታዲያ በዚሁ ልንቋጭ ነው። ለራዲዮ መጽሔት በሉበት ታዲያ። አድማጮች ዝግጅታችንን ልናገባድድ የቀረን አሁን የመሰናበቻው ስልት ብቻ ነው። ማጠቃለያ ዜና በኋላ ጣቢያውን ለመዝጋት እንመለሳለን። እስከዚያው ግን በአውዳመት ዜማ ከማናለሞሽ ዲቦ ጋር የማጠቃለያ ዜናዎች አሰማለሁ። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ አምስት ሰዓት ጀምሮ በፔንስልቬንያ ዋና ከተማ በፊላዴልፊያ ግዙፍ የጸሎት ስርዓት ይመራሉ። አቡኑ ዛሬ ከቀትር በፊትም በኩራን ፍሮምሆልድ ተገኝተው የህግ ታራሚዎችን ጎብኝተዋል፣ አነጋግረዋል፣ አበረታተዋል። ወደ ግሪክ ሌሮስ ደሴት ያመራ የነበረ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥመው 17 የሶሪያ ፍልሰተኞች ሞተዋል። ሌሎች 20 መከላከያ ጃኬት የለበሱ ስደተኞች ግን ተርፈዋል ተብሏል። የቱርክ ጠረፍ ጠባቂዎች የሟቾችን አስክሬን ያወጡ ሲሆን በሕይወት የተረፉትንም የሕክምና እርዳታ እንዲያገኙ አድርገዋል። በቱርክ የዶጋን ዋና የዶጋን ዜና አገልግሎት ዘገባ መሠረት ዛሬ ጀልባው የሰጠመው ከጠረፉ ከተነሳ ጥቂት ጊዜ በኋላ ነው። ቡርኪና ፋሶ ሀገሪቱ ውስጥ በቅርቡ ተካሂዶ የከሸፈውን የመንግሥት ግልበጣ ሴራ መሪዎችን የባንክ አካውንት እንዳይንቀሳቀስ አዛለች። አቃቢያነ ህጉ ይቅርታ፣ አቃቢያነ ህጉ ይህን እርምጃ የወሰዱት የሴራውን መሪ ጄኔራል ጊልበርትን ለመቅጣት ነው ተብሏል። ዜናው አበቃ። የአሜሪካ ድምጽ ራዲዮ ዘወትር በየለቱ በ19 በ22 እና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ የመጨረሻ ቅንብሩ ከሆነው ፕሮዲሰር ቴሌላይምቤክ ጋር አዲሱ ሚ ቱ God bless you and God bless all our listeners. እናመሰግናለን። እኛም ለምሽቱ በበኩላችን እንሰናበት። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ፣ አድማጮች በዚሁ እንሰናበታለን። ሰላም ተናደን